የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። post-traumatic stress disorder is it kobe is it a can feel to be talking to a counselor huh you know someone close to me passed away as well you must be at peace find peace choose peace i have not been listening to that voice for many years Woven. ኢትዮጵያውያንና አሜሪካውያን በጋራ የተጫወቱበት በእንግሊዝኛና በአማርኛ የተሰራ ፊልም ነው። በዛሬው የፊልም ዓለም ወግ ታገኟቸዋላችሁ የሰው ልጅ ወደ ለማዳ እንስሳነት ቀይሮ ሸክ ምን ያህል ከባድ ሥራ ዋና ሙያቸው ካደረገ በሺዎች የተቆጠሩ ዓመታት ማለፋቸውን ታሪክ ያትታል። አርባ ሚሊዮን ነው በዓለም ዙሪያ የቁጥራቸው ግምት። ኢትዮጵያም በከፍተኛ ቁጥር ከሚገኙባት አገር አንዷ ናት። ሸክ ምን ያህል ከባድ ስራ እንደ ሙያ ተሸልመው በደካማነት በስንፍና ማሳያነት ይመሰላሉ። አንዳንዴ መጠሪያቸውን ሌላን ለመዝለፊያነት ሲውል ጭምር ማየት እንግዳ አይደለም። ዛሬ ታዲያ በተለይ በኢትዮጵያ ያሉት የማያውቁት እንግዳ ጣ የገጠማቸው ይመስላል። አንገታቸው ለካራ እየታጨ ነው። ያ የበረታ የተባለ ሸክማቸው ይቀል ይሆን? ሰሞኑን እያነጋገረ ነው። ያህያ ስጋ አልጋ ሲሉት አመድ ነበር ተረጡ ከቻይና ስጋ ቤት ሽንጥ ከሚመተርበት እናም ወደ ሩቅ ከሚላኩበቱ እናንተንም በያላችሁበት ትወያዩ ዘንድ እየጋበዝን እንወያይበታለን። ንጉሴ አክሊሉ በአዲስ አበባ መስኮቱ ዘንባባ ጨብጦ ጉዞ ወደ ሆሳና ይለናል። ስነ ግጥምና ሌሎች የመጽሔት መሰናዶዎች የአየር ቆይታችን እንደፈቀደልን ይቀርባሉ። ለአሁን ግን ዕለቱ እሁድ፣ ቀኑ ሚያዝያ 1 2009 ዓ ም ነው ጤና ስጥልን። እንደምናመሻችሁ፣ እንደምንሰነበታችሁ። የራዲዮ መጽሔት ታዳሚዎቻችን፣ የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። ደሳሌ መኮንን እያቀናበረልን እስከ ዝግጅታችን ፍጻሜ እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። የሰዓቱ የዓለም ዜና ይቀድማል። የዓለም ዜና የማሰማችሁ ሰሎሞን አባተነኝ። ቴክኒሽያኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። ጀነራል ጃገማ ኬሎ በክብር ተሸኙ። የሌውተናንት ጀነራል ጃገማ ኬሎ አስከሬን ዛሬ በክብር ያረፈው አዛውንት አርበኞች፣ የመንግሥት ባለሥልጣናትና የቀድሞው የኢትዮጵያ ፕሬዚደንት ግርማ ወልደ ጊዮርጊስ በተገኙበት ሥነ ሥርዓት በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን መካነ መቃብር ነው። በጨቅላ ወጣትነት ዕድሜያቸው ፋኖ ገብተው ከፋሽስት ጣሊያን ወራሪ ጦር ጋር እስከ ድል የተዋጉት ጃጋማ ኬሎ ለፈጸሟቸው ጀብዱ ተግባራት በሕይወት ዘመናቸው በበርካታ የመንግሥት ሽልማቶች፣ ሜዳሊያዎችና ኒሻኖች ተጊጠዋል። ጄኔራል ጃጋማ ኬሎ ያረፉት በ96 ዓመት ዕድሜያቸው ከትናንት በስቲያ አርብ የካቲት 29 2009 ዓ.ም ነበረ። በክብር ሽኝታቸው ላይ የተጠናቀረ ዝርዝር ዘገባ በነገው ምሽት ይቀርባል። የሶማሊያን አዲሱን የመከላከያ ሚኒስትር ለመግደል የተደረገ ሙከራ ከሸፈ። ጀነራል አህመድ ሙሐመድ ጅማሌ ኢርፊድን ለመግደል ተወጥኖ ዋና ከተማይቱ ሞቃዲሾ ውስጥ ተጠምዶ ከነበረ ፈንጂ ጥቃት እርሳቸው ያለ ጉዳት ቢያመልጡም በአጀባቸው አቅራቢያ የነበሩ ቢያንስ ቁጥራቸው ዐሥራ አምስት የሚደርስ ሰዎች መገደላቸውን የመንግስቱ ባለሥልጣናት ተናግረዋል። የሶማሊያ የጸጥታ ምንጮች ለቪኦኤ እንደተናገሩት ፍንዳታው በጥቂት ደቂቃዎች ልዩነት የደረሰው አዲሱና የቀድሞው የመከላከያ ሚኒስትሮች ባለፉበት መንገድ ላይ ነው። አዲሱ ሚኒስትር ጥቃቱ በተፈጸመበት አካባቢ ያልፉ የነበረው አዲሱን ስራቸውን ከእርሳቸው ከቀደሙት ሚኒስትር ከጀኔራል መሐመድ አደን ከተረከቡበት ስነ ስርዓት ሲመለሱ እንደነበረ ታውቋል። በጥቃቱ ከተገደሉት የሚበልጡት በመንገዱ ላይ በሚኒባስ ሆነው ሲጓዙ የነበሩ ሲቪሎች መሆናቸው ተገልጿል። ጥቃቱን የፈጸምኩት እኔ ነኝ ሲል አልሸባብ ኃላፊነት ወስዷል። ግብፅ ውስጥ ዛሬ በዓለ ሆሳዕናን እያከበሩ በነበሩ ክርስቲያኖች ላይ በተጣለ አደጋ ወደ አርባ የሚሆኑ ምዕመናን ተገደሉ። እስላማዊ መንግሥት ቡድን ኃላፊነት በወሰደባቸው በሁለት አብያተ ክርስቲያን ላይ በደረሱት ፍንዳታዎች ከተገደሉት በተጨማሪ ቁጥራቸው የበዛ ሰዎችም መቁሰላቸውን ባለሥልጣናቱ አስታውቀዋል። 27 ሰዎችን የገደለው የመጀመሪያው ፍንዳታ የደረሰው ከዋና ከተማይቱ ካይሮ በስተሰሜን በምትገኘው ናይል ዴልታ ሲሆን ከጥቂት ሰዓታት በኋላ አሌክሳንድሪያ ከተማ ውስጥ በምትገኝ ቤተ ክርስቲያን ላይ የተጣለው አደጋ ቢያንስ አስራ አንድ ምዕመናን ሕይወት ቀጥፏል። ከግብፅ ክርስቲያን ማኅበረሰቦች ጋር ያላቸውን አጋርነትና አለኝታነት ለመግለጽ የዓለም ካቶሊካውያን አቡን የሆኑት ፖፕ ፍራንሲስ በያዝነው ሚያዚያ ውስጥ ወደ ካይሮ እንደሚሄዱ ቫቲካን አስታውቃለች። በአመዛኙ ኦርቶዶክስ የሆኑት የግብፅ ክርስቲያኖች ከሀገሪቱ ሕዝብ አስር ከመቶ የሚሆኑ ሲሆን ባለፉት ጥቂት ዓመታት ውስጥ በአክራሪዎችና በጽንፈኞች ተደጋጋሚ ጥቃቶች እየተፈጸመባቸው መሆኑ በየወቅቱ ይዘገባል። በግብፅ ክርስቲያኖች ላይ የተፈጸመውን የዛሬውን ጥቃት በብርቱ ያወገዙት አቡነ ፍራንሲስ በዕለተ ሆሳዕና ጸሎታቸው ማሳረጊያ ላይ ባስተላለፉት መልእክት ለተገደሉና ለተጎዱት እንደሚጸልዩ ተናግረዋል። አቡኑ አክለውም ሽብርን ዓመፅና ሁከትን፣ ሞትን ለሚዘሩ ሁሉ እንዲሁም የጦር መሣሪያዎችን ለሚያመርቱና ለሚያሸጋግሩም ጌታ ልባቸውን እንዲያቀና እማለዳለሁ ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሶሪያ ላይ ሌሎች ጥቃቶችን መፈጸም አስፈላጊ ሆኖ ካገኙት እንደሚያደርጉት የተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ጠቆሙ። ተጨማሪ ድብደባ ማድረግ ካስፈለገ በዚህ አይቆሙም፣ ያደርጉታል ብለዋል። አምባሳደር ሄሊ ሲኤንኤን ከሚባለው የዜና አውታር ጋር ዛሬ ባደረጉት ቃለ ምልልስ በተጨማሪም አሳድ የመንግስቱ መሪ ሆነው ሳሉ የፖለቲካ ለውጥ ማምጣት የማይታሰብ እንደሆነ የተናገሩት አምባሳደር ሄሊ የአስተዳደር ለውጥ ይሆናል ብለን የምናስብበት ጉዳይ ነው ብለዋል። በሌላ በኩል ግን ጉዳዮቻችንን እንደ ቅድሚያነታቸው ማስቀመጥ አስፈላጊ ነው ሲሉ ሲቢኤስ ለሚባለው የዜና ተቋም የገለጹት የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን አሁን ያለው ግዙፍ ግብ እስላማዊ መንግስት ቡድንን ማሸነፍ ነው ብለዋል። ስዊድን ዋና ከተማ ስቶክሆልም ውስጥ ከትናንት በስቲያ የያዘውን ተሽከርካሪ ሰዎች ላይ ነድቶ አራት ሰው ከገደለውና አስራ አምስት ሰው ካቆሰለው ሰው ጋር ግንኙነት አለ የተባለ ሁለተኛ ተጠርጣሪ በቁጥጥር ስር መዋላቸውን የስዊድን ባለሥልጣናት አስታወቁ። ጉዳቱን ካደረሰው የ39 ዓመት ዕድሜው ላይ ከነበረው የኡዝቤክስታን ሰው ጋር የዛሬው ተጠርጣሪ አለው የተባለ ግንኙነት ዝርዝር አልተገለጸም። የዜናው ጊዜ አበቃ ለምሽቱ መዝናኛ እና የመረጃ ፕሮግራም ወደ አዲሱና ወደ አሉላ ልመልሳችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ዝግጅቱ የራዲዮ መጽሔት ለዛና ቁም ነገር የሚዛመዱበት ነው። ዕለቱ እሁድ ሚያዝያ አንድ ቀን 2009 ዓ ም አዲሱ አበበና አሉላ ከበደነን። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ሰላም ቪኦኤዎች እንደምን አላችሁ ለራዲዮ መጽሔት እነሆ አጠር ያለች ግጥም ሲል ያደረሰን ያሬድ በላይነህ ነው ከቤልጅግ አሜን ባይ ካልጠፋ መድረኩ ላይ ወጥተህ ሲሻህ የተንሳፈፍክ ሲሻህ ተወራጭተህ ሃይ ባይ በሌለበት ያሻህን ተናግረህ ያሻህን አውርተህ ተቀባይ መኖሩን ለማስረገጥ ስትል አሜን በሉ ብለህ አሜን ባይ ካልጠፋ ስሜትን የሚያጦዝ ስብከት አንበል ብለህ አይዞ ትኖራለህ። የውሃ ሀገር ነው። ከአሜን በስተቀር ክፉ አያውቅም ሕዝቡ በመቅደስ፣ በመስጊድ፣ በቤት፣ በአደባባይ አሜን ነው ቀለቡ። ሲዘርፉትም አሜን፣ ሲያስርቡትም አሜን፣ ሲገርፉትም አሜን በአራቱም ማዕዘን በምስራቅ፣ በምዕራብ፣ በደቡብ፣ በሰሜን ብልጦች ተንጠራርተው በእምነት በለውጥ ስም ጥሪቱን ሲዘርፉ ወና ሆዱን ይዞ ከማማረር በቀር አሜን በስተቀር መች ያቀና አፉ ከመቅደስ ቅዳሴ ተርፎ የፈሰሰ የሕይወት በረከት ሞልቶ ሲደለደል ከመስጊድ ከጀማው ከጀማ ሰላት በረከት ሲታደል አሜን ብቻ ለምዶ አሜን ብቻ ወርሶ ደልቶት እንደኖረ በስቲ ይሁን ብቻ ረሃብ ርዛቱን የበደሉን መከር ለትውልድ ያኖረ አሜን ባይነው ሕዝቡ የሚሉትን ያምናል፣ ተስፋን ተስፋ ያደርጋል። ጨልሞ እያየ ከውድቀቱ መሃል ብርሃን ይፈልጋል፣ ኮከቡን ይቈጥራል፣ ጨረቃዋን ያያል፣ ጽልመቱን ያደንቃል። አንተ ታውቃለህ ሲል ሁሉን ለአምላክ ሰጥቶ ተስፋና እምነቱን በልቡ ያደቃል። ታዲያ በዚህ መሃል ጊዜ ውሉን አይሰት፣ ይመሻል ይነቃል፣ ትውልድ እንደ ጅረት በሕይወት ወንዝ ውስጥ እንደ ጉድ ይፈሳል። አሜን ባይ ካልጠፋ የብራስልሱ ደንበኛችን ያሬድ በላይነህ ባደረሰን የሳምንቷ ምርጥ ግጥም የዛሬ እሁድ ሚያዝያ አንድ ቀን ሁለት ሺህ ዘጠኝ ዓመተ ምሕረት የራዲዮ መጽሔት ዝግጅታችንን እነሆ ጀምረናል። በኢትዮጵያ የክርስትና እምነት ተከታዮች ዘንድ ዛሬ ሆሳእና ነው። በዓሉን ለምታከብሩ አድማጮቻችን በሙሉ ታዲያ እንኳን አደረሳቸው። ዩ የሲኒማ ወግ ነው። ጉዞ ወደ ሲኒማው መንደር በቅርቡ ለእይታ የበቃ ፊልም ነው። ውብን የፊልሙ መጠሪያ ነው። የሁለት ባህሎች ገጽታዎች የሚታዩበት ኢትዮጵያውያንና አሜሪካውያን በጋራ የተጫወቱበት በእንግሊዝኛና በአማርኛ የተሰራ ፊልም። ዋናዋን ገጸ ባህሪ ተላብሳ የተጫወተችውንና የፊልሙን ጸሐፊ ተባባሪ ዲሬክተርም ነች። ሰሎሜ ሙልጌታንና ዕቋን ተዋናይ አለም ፀሐይ ወዳጆን አዋያይተናል። Hi, so nice to meet you. Logan Thompson. What's wrong with my baby? He has post-traumatic stress disorder. So, Colby, is it Kobe? Is it? a to feel to be talking to a counselor, huh? You know, someone close to me passed away as well. አለም ፀሐይ ወዳጆ ቀደም ብለን አስተዋውቀናል። በቅርቡ በወጣ ኢትዮጵያውያንና አሜሪካውያን ተዋናዮች በተሳተፉበት ፊልም ተገኝተሻል። በሁሉም መንገድ እያገኘንሽ ነው፣ በመድረኩ በተለያዩ ዝግጅቶችሽ፣ አሁን ደግሞ ለየት ባለ ፊልም መጥተሻል። እንኳን ደህና መጣሽ። እንኳን ደህና ቆይኸኝ። አሉ ላየ እግዜር ይስጥልኝ። እግዜር ያክብርልኝ አንተም ስለጋበዝከኝ የተጋመደው የሚል ግርድፍ ስያሜ ሰጥተነዋል። ውብን በሰሎሜ ሙልጌታና ናጓ ኢብራሂም ዲሬክተርነት የተሰራው ድርሰቱም በሰሎሜ ሙልጌታ ነው። ዋናዋ ገጸ ባህሪ ጭምርናት። ራያን ሲፕን አቀናባሪው ነው። ተባባሪዋ ገጸ ባህሪ አንቺ አለም ፀሐይ ወዳጆ የሆናችሁበት ፊልም ነው። እስኪ ንገሪን ውብን ምንድን ነው? ጠቅለላ አድርገህ ስታየው አሁን ልክ እንዳልከው በሁለት የተለያዩ ቤተሰቦች በባህልም፣ በአመለካከትም፣ በዘርም፣ በቀለምም በኢትዮጵያውያንና በአሜሪካን ቤተሰቦች መካከል ያለ የፍቅር የግጭትና መልሶ ደግሞ የይቅርታ መባባልን ሀሳብ ገምዶ የያዘ በመሆኑም ነው። በአሜሪካና በኢትዮጵያውያን በሁለት ቤተሰቦች መካከል የሚካሄድ ሁኔታዎችን የሚገልጽ ፊልም ነው። በአጠቃላይ ታሪኩ እንደሱ ነው መልካም ሁለት ቤተሰቦች ብለሻል አለም ጸሀይ ሀዘንና ደስታ ሰርግና ለቅሶ የኢትዮጵያዊና የአሜሪካዊ ቤተሰብ ወይም የኢትዮጵያውያንና የአሜሪካውያን ህይወት በአሜሪካ እንዲያውም ኢትዮጵያዊ ሆነው ሁለቱንም ኢትዮጵያዊም አሜሪካዊም የአኗኗር ዘይቤ የተላበሰ ህይወት የሚመሩ እንደ ሌኒና እንደ ብሩክ የአንቺ ልጆች ሆነው የሚጫወቱት ባህርያት የሚታይበት ፊልም ነው በእርግጥ ብዙዎች ገና ማየት ያለባቸውና የፊልሙንም ሀሳብ ማባከን የሌለብን ነውና ቀደም ብለሽ እንደገለጽሽው፣ እስኪ ዋና ዋናውን ፈታ ፈታ ለማድረግ እንሞክር። ታሪኩን ሳንሸጥ በፊልሙ ከሚሰማ አንድ ድምፅ እንደርደር። ዩ መስት ቢ አት ፒስ ፋይንድ ፒስ ቹዝ ፒስ አይ ሀቭ ኖት ቢን ሊስኒንግ ቱ ዛት ቮይስ ፎር ሜኒ ይርስ። ከራስሽ ጋር መታረቅ አለብሽ፣ በሰላም መሆን መቻል አለብሽ። ሰላምን ትምያት መረጫትም የሚለኝን ድምጽ ለረዥም ጊዜ አልሰማ ብዬ ቆይቻ ያለች እንግሊዘኛ ነው ይህ ክፍል። ዓለም ፀሐይ ምንድን ነው የተለየ የሚያደርገው? እስከ ዛሬ ከሰራሻቸው በመድረክም ከተሳተፍሽባቸው ስራዎች ውብንን ምን ልዩ ያደርገዋል ላንቺ? አዎ ምንድን ነው፣ እኔ መጀመሪያ እንግዲህ ይህንን ስራ እንድሰራ እንድትመቃት ወዳጄ ከኒውዮርክ ደውላ ስጠይቀኝ፣ እኔም የመጀመሪያው ጥያቄ እስከ ዛሬም ድረስ አዳዲስ የዲቪዲ ፕሮዳክቶችም ውስጥ ወይም በሌላ የፊልም ስራዎች ውስጥ ተቆጥቤ ያልተሳተፍኩበት ተገድቤ የቆየሁበት ዋናው ምክንያት ግልጽ ለማድረግ ድርሰቱ ምንድን ነው? አቀራረጽ ውስጥ በምን ደረጃ ላይ ያለ ነው? አሁን የኔ እድሜና ልምድ ከሚፈቅደው ሁኔታ ጋራ የተሻለ የጥበብ ስራና ውጤት ካልሆነ ምን አዲስ ነገር አመጣለሁ ከሚል ነው። የመድረክ ተውኔትን እና ስነ ጽሁፍን ብቻ ነበር አተኩር ያለሁት። ይሄንን ግን ድርሰቱን እንድልኩልኝ አድርጌ ሲደርሰኝና ሳነበው በእውነት ለመናገር ድርሰቱን ወድጀው ነው የሰራሁት። ለምን? በተለይም ብዙዎቻችን ስለ ይቅርታ እናወራለን እንጂ ይቅርታን አናውቅም። መስጠትንም መቀበልንም በጣም ከባድ ነገር ነው በእኛ ህብረተሰብ ውስጥ ይሄ ከአንድ የግለሰብ ባህሪ ጀምሮ፣ በአባትና በናት፣ በባልና በሚስት፣ በሀገር ደረጃ፣ በፖለቲካ ደረጃ የይቅርታ መስጠትና መቀበል የመቻቻል ባህል ጉድለታችን ነው። ብዙ ጊዜ ትልልቅ እንከን ውስጥ ከቱንም አየው ያንን ነገር ነው የሚያወራው። በቃ በተለይ አሁን የጠቀስካትን ደግሞ ፓርት እንዴት እንደምወዳት ለመግለጽ ያቅተኛል። በይቅርታ መስጠት የሚገኘው የውስጥ ሰላም ነው የማናውቀው፣ ያ ነው የምናጣው። እና የውስጥ ሰላም ከህሊናዬ ጋር ሙግት እገጥማለሁ። ተይው፣ ልቀቂው፣ ይሄድ በቃ። ይሄንን ነው ማድረግ ያቃተን። ያንን ክፍል ነው እንደውም የምወደው ሴትዮዋ የይቅርታ የመስጠት አቅሟ ፊልሙም ላይ እንዳየኸው ሊሆን ይችላል ብለን በማናስበው የሰው ልጅ አቅም በላይ ነው። ምክንያቱም ብዙዎቻችን ወደ ፍርድ ለመሄድ ያን ነገር እጥፉን ለመመለስ ለመበቀል ነው የምናደርገው። ያ ነገር ግን በተገላቢ ጦሹ ይቅርታ በመስጠት ቢሆን ኖሮ ምን ያህል የራስ የውስጥ ሰላም እንደሚያ ማለት እኮ በደልህን ከውስጥ ትፍቃለህ ማለት አይደለም። ይሄን ነው ለይተን የማናውቀው በይቅርታ መስጠትና መቀበል ውስጥ ያለውን ያንን ነገር ጨርሰህ መርሳት ማለት አይደለም ያደረሰብህን ጠባሳ ይጠፋል ለማለት አይደለም። ግን ሰላም ይሰጥህና የተለየ ለሁለት ወገን የሚሆን ደስታ የሚያፈራበት ነገር አለ። ይህንን የይቅርታና የመቻቻል ባህል በጣም ስለሚሰብክ ነው አንድ የወደድኩት የተለየ የሚያደርገው እስካሁን ከሰራሁት ፊተኛው በተሰዳጁ ህዝብ ባህል ጉልበት ለአሜሪካኖቹ እና ለሌሎቹ የነጭ ፊልም ኢንዱስትሪ ውስጥ ላሉ ምን ልንሰጥ እንደምንችል ልናሳይ በመቻሉ ነው። ተሰዳጁ ኢሚግራንት ተብሎ የሚጠራው ወይም እኛ በእያንዳንዷ የፊልም ክፍል ውስጥ ከእጣን ማጨሳት ጀምሮ አልባሳታችን፣ ጌጣችን፣ ቆጣችን በልጅና በእናት መካከል እኔ አሁን ስጫወተው ከልጄ ጋር ቤቴ ውስጥ ያለኝ ሙግት ስቆጣ እንዴት እንግሊዘኛውን ትቼ አማርኛ ውስጥ ነው የምገባው፣ የሚመቸኝን የኖርኩበትን ያደግኩበትን ቋንቋ ነው። ይሄ በቬትናሙ፣ በስፓኒሹ፣ በጃፓኑ በሁሉም የስደተኛ ቤት ውስጥ ያለ ችግር ነው። ስለዚህ የምንነጋገርበትን ቋንቋ ቁጣችን ሲቀድም የሚመጣ የራሳችንን ቋንቋ ስለመሆኑ ስለ ባህሎቻችን በልጅና በእናት መሀል ያለው ሊነካ ሊደፈር እንደማይችል ለማሳየት አብላል የእምነታችንን ጸሎቶቻችንን የቁሳቁሱ እንዳልኩት ደግሞ የየግለሰብ ባህሉ አሁን የጎረቤቶቹ እዛ ውስጥ የቤተሰቡ እያንዳንዱ ሚና ባህላችንን የተከተለ ነገር አለ። እነዚህ ነገሮች ናቸው ተጽዕኖ አርገውኝ ፊልሙ ለመሳተፍ የቻልኩት። ትልቁን አንኳር ነገር ወስደሻል፣ ይቅርታን። ምናልባትም የይቅርታ መስጠት የሚቻል በማይመስልበት ጉዳት ውስጥ አንድ ሰው ይቅርታ ለመስጠት ሲታገል እንመለከታለን በፊልሙ ዓለም ጸሀይ ይህ ፊልም ቀደም ብዬ በመግቢያው እንደ ጠቆምኩት፣ ኢትዮጵያውያንም አሜሪካውያንም ተዋናዮች ልምድ ያላቸውም ያልነበራቸውም ጭምር ተሳትፈውበታል። በአሜሪካ የፊልም አሰራር ሂደቶች ውስጥ ለማለፍ ረጅም ጊዜ ወስዶባታል። ሰሎሜን ቀደም ብለን በመጠኑ አወያይቻታለሁ። እስኪ ባንቺ ልምድና የኪነ ጥበብ ህይወት ሁለት ባህሎችን ያጣመረ በፊልም አሰራርም ሆነ ልምድ አቀናባሪው ከፍተኛ ልምድ ያለው መሆኑ ተገልጧል። ተባባሪዋ ዲሬክተር ናግዋ ኢብራሂም በሙያዋ የህግ ጠበቃ ነገር ግን በተለየ ፍቅር ለሰዎች መብት ለስደተኞች ጉዳይ የቆመች ይህንንም ወደ ፊልም ዓለም የገባችበትን መንገድ ከዚሁ ጋር የተዛመደ መሆኑን የጠቀሰችበት ታይተዋል። እንዴት ነበረ? ከኢትዮጵያውያን ውጭ የመስራት እድልም ሰጥቶሻልና ይሄ ፊልም። እውነት ነው። ጥሩ አድርገ ገልጸኸዋል። አንደኛ ይሄ ፊልም ያው ኢንዲፐንደንት ፊልሞች ብዙ ጊዜ ያው በጀታቸው አቅማቸው እዚህ ካለው ትልልቅ የፊልም ኢንዱስትሪ ጋር ያላቸው የውድድር መድረክ ይከብዳቸዋል። በጀትም በኩል ውስን ናቸው፣ በጣም የተወሰኑ። ልጅቷ መቼም አይሆንም አይቻልም የሚል ነገር ለመልስ የማትቀበል ልጅ መሆኗ ትደንቀኛለች። በዛ በጣም ልዩ አድንቆታለኝ። ሰሎሜ ሙሉጌታን እያልሻለች? ሰሎሜ ሙሉጌታን ማለቴ ነው እሷ ከራያን ጋር ነው የጻፈችው። ራያን የታወቀ ፕሮዲሰር፣ ዳይሬክተር፣ ደራሲ ነው። በነ አግሊ ቤቲ እንደውም አሁን በቅርቡ ሁሉ ለኦስካር የቀረበ ፊልም አለው። እጅግ ልምድ ያለው ወጣት ነው ከእድሜው በላይ እየሰራሁንም በጣም ብዙ እየሰራ ያለ ነው። ኒውዮርክ ነው አሁን የሚኖረው፣ በፊት ሎስ አንጀለስ ነበረ። የእሱ ልምድ ተአምር ነው። ስክሪፕቱም ላይ ዝግጅትና ስራውም ላይ ጥሩ ተጽዕኖ አድርጓል። ናጓ እንዳልከው ሁለቱም ደግሞ ህግ የአፍሪካ ሴቶች መሆናቸው የሚያኮራኝ ነገር ነው። እሷ ከግብጽ ናት፣ ሶሎሜ ከኢትዮጵያ ናት። ሁለቱም ደግሞ ሴቶች መሆናቸው የሴቶች ስራ ፕሮዳክሽንም መሆኑ በእውነትም ሊንዲያንን ነገር ሰፖርት መደረጉን ስለምወደውም ጥሩ ነገር ነው፣ በጎ ነገሩ ነው ብዬ ላለሁ። ልምድ ያለውና ልምድ የሌለው ሰው ተካቷል እዚህ ፊልሙ። ሁለቱ መሪ ተዋንያኖቹ ራያን ነው ያኛውም፣ ስሙ ራያንንም አይተኸዋል ፊልሙ ላይ። ሴቷም መቼም ድንቅ ጨዋት ነው። የሚጫወቱትን ለመናገር ልምዳቸውም ይረዳቸዋል። ትንሹ ልጅ እንኳን የቻርሊን ባህርይ የሚጫወተው ልጅ ካየኸው ከዘጠኝ በላይ መደበኛ ትልልቅ ፊልሞች የሰራ ልምድ ያለው ልጅ ነው እና ይሄ ይሄ ከነሱ ጋር የተሳተፍኩበት የተቀረጸው ኒውዮርክ ነው። ከዚህ ኒውዮርክ እየተመላለስኩ ነበር የሚሰራው። ኒውዮርክ ውስጥ ደግሞ ያሉ በተለይ በሲኒማ ቀረጻው ላይ ካሜራማኖቹ ወይም ሌሎቹ ባለሙያቸው ፕሮፌሽናል የሆኑ ሰዎች ናቸው። እነዛ ለእኔ ትልቅ ትምህርት ሰጥተውኛል። ግን የሰው ልጅ ፕሮፌሽናል ስለሆኑ ብቻ ሳይሆን ልምድ ከሌላቸውም ትማራለህ፣ ልብ ካለህ እና ልምድ የሌላቸውም ሆኑ ልምድ ያላቸው ሰዎች የሚማሩበት መድረክ ነው። በተለይ ጥበብ ጋራ ስንሰራ ከንደነዛ አይነት ነገር ብዙ ልምድ ይገኛል። አሁን ሶሎሜ የመጀመሪያ ስራዋ ነው። እኔ እንግዲህ እንደዚህ አይነት ፊቸር ፊልም ስሰራ ሁለተኛዬ ነው በህይወቴ። አንደኛው ሶስት ሺ ሁለት ይባል ነበር በታደሰ ጃራ አዲስ አበባ ፊልም ማዕከል ውስጥ የተሰራ ሶስት ሺ ሁለት የሚል ፊልም ነበረ። እሱም በሳንሱር ምክንያት ተያዘና ቀረ። ለህዝብም የደረሰ ፊልም አይደለም። ከዛ በኋላ ታይቶ እንደው አላውቅም። ከሀገሬ ከወጣው ሌሎቹ ዶኩመንተሪ ወይም ሌሎች እንደ ቮይስ ኦቨር ድምፅ የመስራት አይነት ነገር ነው። በኢትዮጵያ ፊልም ማዕከል ውስጥ ስሳትከፍ የነበረው እንጂ እንዲህ አይነት ፊልሞች አንድ ሁለት ልሰራ የታሰበው ነበር አገሬን ስለቅ እሱም ቀረ። ከዚህ በተረፈ የኢትዮጵያ ቴሌቪዥን በፊልም አቻነት የሚታዩ እንደናንተ ከፈለ ዳ ብዙ የደከምንባቸው ጥሩ ጥሩ ስራዎች እና ፕሮዳክሽኖች ነበሩ። እንደዚህ በቢግ ስክሪን የሚታይ ፊልም መስራቱ ራሱ አንድ ትልቅ ልምድ ነው። ያንን ቃ ስሜበት አለው። በዛው መጠን ችግር የለበትም ማለት አይደለም። ያኔ አባቴ በጣም ታሞ ሆስፒታል ባለበት ሰዓት ከዚህ ላይ የሄድኩኝ የማደርገው ይቀላል አልነበረም የተለመደው ለጥበብ የሚከፈለው ነገር ተከፍሎበታል። ሌሎችም ነገሮች በምንሰራቸው ነገሮች ላይ በአንዳንድ እኔ አሁን ከሶሎሜ ብትኖር ደስ የሚለኝ መስመሩ ላይ እጠይቃትና እቃወሞም የነበረ ነገር ያለ። እግዚአብሔር ይስጣት፣ የተወሰኑ ነገሮች ሰምታኝ ያስተካክላለች። ብዙ ተጽዕኖ አርጌበታለሁ። ባህሎችን በሚመለከት ያንን የምታየውን የባህል ሰርግ፣ ሙዚቀኞችን፣ ሙያተኞችን እንደናልማዝ እንደሰጠኝ ያሉ ፈቃደኛ ሆነው አብረውኝ ሄደው የተሳተፉ ልጆችን እንደነጸገነት ከዚህ እዛ ድረስ እየተጓዙ የሰሩ ልጆችም አሉ። ሙያተኞች እሱ እሱ ሁሉ ድጋፍና እርዳታም ጥሩ ነው መግባቱ። ግን ያንኑ ያህል ደግሞ ይሄ ቢሆን ይሄ ቢሆን ብዬ ያልኩት ተከራክሬበት ያላሸነፍኩባቸውም ነጥቦች አሉኝ እና እንደኔ ቢሆን ደግሞ አይ እንዲህ ቢሆን ኖሮ ብዬ የምለው ቅሬታ የለኝም ማለትም አይደለም። የበለጠውን ወገን ተቀብዬው ሄጃለሁ ለማለት የበለጠውን በጎ ወገን ትልቁ ድምጽ የፊልሙ ዲሬክተር ይሆናልና በዛው መጠን አለም ጸሀይ ገና ለህዝብ በመደበኛ ሲኒማ ቤቶች አልተከፋፈለምና ና ያልታየ ነው። ኢትዮጵያውያን ታሪኩ የሚሰርቃቸው የእኛንም ፕሮግራም የሚከታተሉ የሚያዩበት እድል እንደሚያገኙ ተስፋ አረጋለሁ። እንደገለሽልን በተመረጠባቸው ፊልም ፌስቲቫሎች እየታየ ነው ያለው በስፋት መታየት ሲጀምር ምናልባት ዛሬ ገፍተን ላናነሳቸው የፈለግናቸውን የገጸ ባህርያቱን ያሳሳሉን እንዲሁም ደግሞ በፈተናነት ሊታዩ የሚችሉ ሁኔታዎችን ከጥበቡ ጋር የሚነሱ ቁም ነገሮችን መልሰን እንወያያለን። ያኔ አሁን እንዳደረግኩት ሁለታችሁን በተናጠል ብቻ ሳይሆን ሌሎች በፊልሙ የተሳተፉትን የማካተት እድል ይኖረናል። ለጊዜው አመሰግናለሁ። አለም ፀሐይ እግዚአብሔር ስጥልኝ። እኔም አመሰግናለሁ አሉ ላይ እግዚአብሔር ስጥልኝ። እግዚአብሔር ስጥልኝ። የሲኒማ ወጋችን አልተቋጨም። አድማጮች ለቀሪው ቆየት ብለን እንመለሳለን። ለአሁኑ ግን ጥሩ ዜማ ነው። ቴድሮስ ታደሰ ተናፍቆ ነበር። የሰው ልጅ ወደ ለማዳ እንስሳነት ቀይሮ ሸክምን ያህል ከባድ ሥራ ዋና ሙያቸው ካደረገ በሺዎች የተቆጠሩ ዓመታት ማለፋቸውን ታሪክ ያትታል። አርባ ሚሊዮን ነው በዓለም ዙሪያ ቁጥራቸው የሚገምተው። ኢትዮጵያም በከፍተኛ ቁጥር ከሚገኙባት አገር አንዷ ናት። አንዳንዴ መጠሪያቸውን ሌላን ለመዝለፊያነት ለመሳደብ ጥቅም ሲውል ማየት እንግዳ አይደለም። ዛሬ ታዲያ በተለይ በኢትዮጵያ ያሉት የማያውቁት እንግዳ ይገጥማቸው ይመስላል። አንገታቸው ለካራ እየታጨ ነው። ያ የበረታ የተባለ ሸክማቸው ታዲያ ይቀል ይሆን? ሰሞኑን እያነጋገረ ነው የአህያ ሥጋ። አልጋ ሲሉት አመድ ነው ተረቱ ከቻይና ስጋ ቤት ሽንጥ ከሚመተርበት የታሰበው ለሩቅ ነውና በቅርቡ ላይስ የሚያሳድረው ተጽዕኖ ይኖር ይሆን? በምጣኔ ሀብት ረገድ ላገር ያመጣል ተብሎ የሚጠብቀው ገቢ፣ ባህልና ልማድ ላይ ጥናት የሚጠይቁትን ጨምሮ በጎውንም ሆነ አሉታዊውን አንድምታ አንድምታ ካለው ማለታችን ነው። ከተለያየ አቅጣጫ ሊታዩ የሚችሉ ቁም ነገሮች ከሚመለከታቸው ወገኖች ጋራ እንፈትሻለን። እናንተም ታዲያ አድማጮቻችን በያላችሁበት ትወያዩና ሀሳባችሁንም ትልኩልን ዘንድ ጋብዘናል። ከሁሉ ቀዳሚው ታዲያ በባህሉም በሃይማኖትም አህያ ኢትዮጵያ ውስጥ ስጋቸው ከማይበላ እንስሳት አንዷ መሆኗ ነውና በተለይ ከቤተ እምነቶች ብፁዕ አቡነ ፋኑኤል የኢትዮጵያ ቅዱስ ሲኖዶስ አባል እንዲሁም በዩናይትድ ስቴትስ የዋሽንግተን ዲሲና አካባቢዋ የካሊፎርኒያም አህጉር ስብከት ሊቀጳጳስ ብፁዕ አባታችን እንኳን አደረሰ ጤና ስጥልን ላለን፣ አሜን እንኳን አብሮ አደረሰን። ያው እንግዲህ ዛሬ ሁላችሁም እንደምታውቁት የሆሳ እና በዓል ነው። ይህ በዓል መድኃኒታችን ኢየሱስ ክርስቶስ በአህያይቱና ጭላይቱ ተቀምጦ ወደ ኢየሩሳሌም የገባበት ዕለት በመሆኑ ሁላችሁንም እንኳን ለዚህ በዓል በሰላም በጤና ጠብቆ አደረሳችሁ ላለሁ። ለመላ የክርስትና እምነት ተከታዮችም እንኳን አደረሳችሁ ላለሁ። እንግዲህ እንደገባኝና ቀደም አርጋችሁ እንደነገራችሁኝም ያው የዛሬ ውይይታችን አህያም በተመለከተ ነው ይመስለኛል። በዓሉም መድኃኒታችን ኢየሱስ ክርስቶስ በአህያይቱ ተቀምጦ ኢየሩሳሌም የገባበት ታላቅ በዓል ነው። እንግዲህ ምናልባት ጥያቄው ከበዓሉ ጋር ተስማሚ ይሆናል ብዬ ገምታለሁ። እግዚአብሔር ያክብርልኝ። የተባረከ በዓል ይሆንልን። አንድ የቻይና ኩባንያ ኢትዮጵያ ውስጥ አህዮችን ለእርድ እያቀረበ ስጋቸውን ወደ ውጭ ለመላክ በያዘው እቅድ መሰረት ስራ መጀመሩን የጠቆመውን የሰሞኑን ዜና ተከታትለዋል የሚል ተስፋ አለኝ። ተከታትለው ከሆነ እቅዱ ለሀገር ውስጥ እንዳልሆነ በግልጽ ተነግሯል በዜና ዘገባው። ይሁን እንጂ በዚያም ደረጃ ቢሆን ሀሳቡ ሳይቀር እንግዳ ነውና ለኢትዮጵያውያን ማህበረሰብ ያ ሀሳብ ሊያሳድር የሚችለው ተጽዕኖ ካለ፣ አዎንታዊም ይሁን አሉታዊ፣ በምጣኔ ሀብቱ ረገድ ሊያሳድር ከሚችለው በሰዎች ሕይወት ዘይቤ ላይ፣ በአስተሳሰብ ላይ በተለያዩ መንገዶች የሚነሱ ጥያቄዎችን አግባብ ካላቸው ክፍሎች ጋር ለማንሳት እንወዳለን። በክርስትና እምነት መሰረት የአህያ ሥጋ ኢትዮጵያ ውስጥ ለምግብነት እንደማይውል እንደማይበላ ይታወቃል። በሌሎች የክርስትና እምነት ዘርፎች ውስጥም በእስልምናም ሆነ በኢትዮጵያ ውስጥ ያሉ ሃይማኖቶች መሠረታቸውን እንመለከታለን። ለመሆኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ደንብ መሠረት የአህያ ሥጋ የማይበላበት ምክንያት ምን ይሆን? ለምንድን ነው የማይበላው? አባታችን፣ አህያ እየታረደ ስጋው ወደ ተለያዩ ሀገሮች ይላካል የሚለውን ዜና እኛም እንዲሁ በርቁ ሰምተኗል። ኢትዮጵያ የብዙ ብሔር ብሔረሰቦችና ሃይማኖቶች ሀገር እንደመሆኗ መጠን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አስተምህሮ ወይም እምነት በተመለከተ ብቻ ነው መልስ የምሰጠው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕግና ስርዓት መሰረት የሚበሉና የማይበሉ እንስሳት በግልጽ በመጽሐፍ ቅዱሳችን ተቀምጠዋል። በኦሪት ዘሌዋውያን እራፍ አስራ አንድ ላይ በምድር ያሉ፣ በባህር ያሉ፣ በአየር ያሉ እነዚህን ሁሉ እየለየ ይሄን ተመገቡ፣ ይሄን አትመገቡ አለመመገብ ብቻ ሳይሆን በድናቸውንም አትንኩ እያለ በግልጽ አስቀምጧልና፣ ከዚህ ውስጥ እንግዲህ አንዱ አህያ ነው ከማይበሉት ማለት ነው። እና ይሄ እንግዳ የሆነ ነገር ነው ለሀገሪቱም በጠቅላላ። ግን እኛ እንደ እምነት እንደ ቤተ ክርስቲያናችን አስተምህሮ አይበላም አግባብ አይደለም ብለን የምናስተምረው እንደጠቀሱት በባህልም በልማዱም በኢትዮጵያ የማይታወቅ እንግዳ ነገር ነው እና እንደ ዜጋስ ዜናውን ሲሰሙ ምን ታየዎት? እንዴትስ ይመለከቱታል ይሄን አዲስ አስተሳሰብ? እንደ ዜጋ እንደው እንደ አጠቃላይ በሀገር ጉዳይ ስናስበው ትንሽ አስደንጋጭና አሳሳቢም ጉዳይ ነው። ምን ይላል ቅዱስ ጳውሎስ፣ ክፉ ባልንጀራነት መልካሙን አመል ያጠፋል ይላል። ሀገራችን በልዩ ልዩ ልማት ዘርፎች ከሩቅ ምስራቅ ካሉ ሀገሮች ጋር ወዳጆች ሆነናል እና ምናልባት የእነሱ ልማድ እኛ ላይ ተጽዕኖ እንዳያደርግ እፈራለሁ። በአጠቃላይ ግን ስንመለከተው ጉዳዩን በጥልቀት ባላውቀውም የአህያ ስጋ ወደ ውጭ የተላከበት ምክንያት የውጭ ምንዛሪ ለማግኘትና የሀገሪቱን እድገትና ልማት ለማፋጠን ይሆናል ብዬ እገምታለሁ። መንግስት በዚህ በኩል ጉዳዩን አይቶት ይሆናል ብዬ እገምታለሁ። ነገር ግን እንዲያው በአጠቃላይ ስናየው አንድ መንግስት ቅድሚያ ሊሰጥ የሚገባው በማንኛውም ጉዳይ የሀገሩን የህዝቡን ጥቅም ማስቀደም ይመስለኛል። በዚህ አኳያ ስናየው አህያ በተለይ በገጠሪቱ ኢትዮጵያ ሰፊው ህዝብ ለትራንስፖርት የሚጠቀምበት ችግሩን የሚያቃልልበት ትልቅ የኢኮኖሚ ዋልታ እንደሆነ ነው የሚገባኝ። ይሄ በሆነበት ሰዓት አህዮቹ እየታረዱ ወደ ውጭ ከሄዱ የሀያ ጥረት ይመጣል ማለት ነው። በጥልቀት ባላውቀውም አህያ እንደ ሌሎቹ እንስሳት ደግሞ እንዲህ በብዛት መንታም ምንም እየተወለደ የሚባዛም አይመስለኝም። አንድ አህያ ለማግኘት አንድ ዓመት ይመስለኛል። በዚህ ባለበት ሁኔታ ላይ አህዮች ያልቃሉ ማለት ነው። ህዝባችን ለአገልግሎት የሚጠቀምባቸው በመሆናችን ያላቸው ህዝቡ ይጎዳል ብዬ እገምታለሁ። ስለዚህ በአጠቃላይ መንግስት የውጭ ምንዛሪውን በሌሎች ብዙ ነገሮች ዘርፈ ብዙ የሆኑ የአገሪቱ ሀብት ንብረቶች ስላሉ በእነዚያ ላይ ቢያተኩር እና እንደው የዚህ አህያ ጉዳይ እንደገና ቢታሰብበት የህዝቡን አገልግሎት የሚሰጡ እንደመሆናቸው መጠን እንዳልኩትም ደግሞ እንግዳና ያልተለመደ በመሆኑ ነው። ለምሳሌ አልብንወስድ እኔ በምኖርበት በዚህ ሁላችን ባለንበት አሜሪካ አህያ አይታረድም፣ ሰምተንም አናውቅም። ያህያም ስጋ የፈረስም ስጋ በገበያ ላይ የለም። የቸኮልን ይመስለኛል ና እንደገና ጉዳዩ ውሳኔው ቢጥና መልካም ነው ባይነኝ። ጥሩ ጽ አባታችን አንድ እንደው ቀደም ሲል እርስዎም የተናገሩት ያው ማሳሰቢያ ነው። ቤተ ክርስቲያን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአህያ ስጋ አይበላም ብሎ ማቆም ሳይሆን ፈቅ ብላ ወደፊት አንድ እርምጃ ጨምራ፣ በመሰረቱ በኦፊሴል የአህያ ስጋ እንዲታረድ መደረጉ መዘዙ ጥሩ አይሆንም እስከ ማለት መሄድ የለባትም ወይ ቤተ ክርስቲያን? አዎ፣ ቤተ ክርስቲያን አሁን እንዳልኩት ነው። እኛ አይበላም ብለን የምናመሰምርበት በጉሉ እምነታችን ስለሚከለክል ነው። በሌላው እምነት ደግሞ እነማን ይበላሉ አይበሉም የሚለው ጠልቄ የማውቀው ጉዳይ የለኝ ግን እንደ አጠቃላይ በኢትዮጵያዊነት ስሜት ስንመለከተው ጥሩ የሆነ ጅምርና ልማድ አይደለም። ይህንን ጉዳይ እንግዲህ ምናልባት በቀጣዩ ቅዱስ ሲኖዶስ ሊወያይበት ይችላል ብዬ ተስፋ አደርጋለሁ። እኔ አሁን መልስ እየሰጠሁ ያለሁት የቤተ ክርስቲያኒቱን ወክዬ በዚህ ብቀመጥም የግል አስተሳሰቤን እና የሃይማኖቲቱን አቋም ጭምር ነው እየገለጽኩ ያለሁት። ስለዚህ እንግዲህ አሁን ቅድም እንደጠቀስከው አሳማም፣ ፈረስም ግመልም አይበላም ስንል አይበላም ብለን የምንለው በእኛ እምነት ነው። በሌላው እምነት ደግሞ አናውቅም፣ ሊበላ ይችል ይሆናል። ስለዚህ እኛ ለምእመናኖቻችን ወይም ለእምነቱ ተከታዮች እነዚህ ሁሉ እንደማይበሉ የሚበሉና የማይበሉትን መጽሐፍ ቅዱሳችን በግልጽ ስላስቀመጠልን፣ ይህም በግልጽ እናስተምራለን። አለመብላት ብቻ አይደለም፣ ቅድም እንደጠቀስኩት በድኑ የመለካ ሁሉ ለሀያ አራት ሰዓት የረከሰ ነው ይላል መጽሐፋችን። ስለዚህ እኛ ራቅ ብሎ መታረዱ ቀረብ ብሎ መታረዱ አይደለም፣ ዞሮ ዞሮ የታረደ ኢትዮጵያ ምድር ላይ ነው። ስለዚህ ይሄ ነገር ሌላ ሊተካ፣ ሌላ የገቢ ምንጭ ሊያመጡ የሚችሉ ነገሮች የሉም ወይ እነዚህ እንስሳት? ####لا ها برا هنا سابو صافي يهونا عاقل ቢታይ መልካም ነው ባይነን የብላ አስተያየቴ ነው። በተረፈ ግን በእምነታችን ግን ያው በአራት ነጥብ የተዘጋ ነው ይሄ ጉዳይ። እግዚአብሔር ይስጥልን። ብጹዕ አቡነ ፋኑኤል የኢትዮጵያ ቅዱስ ሲኖዶስ አባል፣ እንዲሁም በዚህ በዩናይትድ ስቴትስ የዋሽንግተን ዲሲና አካባቢዋ እንዲሁም የካሊፎርኒያ ሀገረ ስብከት ሊቀጳጳስ። እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልኝ። ለብርሃነ ትንሣኤው በሰላም ያድርሰን። አሜን። አድማጮቻችን ቀደም ሲል ለመጠቆም ሞክረናል። ይሄ ጉዳይ ሰፋ ባለ ሁኔታ ሊያዋይ ና ሀሳብ ሊያቀያይር ይችላል ና በሚቀጥለው ፕሮግራማችን ደግሞ የተለያዩ አካላትን ከካቶሊኩም፣ ከፕሮቴስታንቱም፣ ከእስልምናውም የእምነት ዘርፎች ጋብዘ እናዋያለን። በተጨማሪም በኢትዮጵያ ውስጥ የሀዮችን መብት ለመቋቋም የተደራጀው ተቋም ምን አይነት ምላሽ ሰጥቶት ይሆን? የአህያ እርድ ና ወደ ውጭ የሚላክበት ሁኔታ ሊፈጥራቸው ይችላል በሚል በጥያቄ ሊነሱ የሚችሉ የማህበራዊ የኢኮኖሚ እንዲሁም በስጋ ገበያና ሸመታ ላይ ሊፈጥር የሚችለው አንድምታ ካለ እነኝንም የሚመለከቱ ተከታታይ ውይይቶች እናቀርባለን። አሁኑ ግን እናንተ አድማጮቹ በያላችሁበት እንድሳተፉ እየጋበዝን አሁን የአዲስ አበባ መስኮት ሊከፈት ነው። ሆሳናና ዘንባባን ምን አገናኛቸው ለሚል ጠያቄ ቀደም ሲል ብፁዕ አቡነ ፋኑኤል ጠቀስ አድርገዋል። ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ተቀምጦ ሲሄድ ሕዝቡ ዘንባባ ይዞ ነው ሆሳና በአርያም እያለ የሚዘምር የነበረው ና ተምሳሌት ነው። ንጉሴ ደግሞ ዘንባባ በሚለው ምን እንደሚያመጣ እናያለን። እንግዲህ ይባ ይላል። ሆሳና በነገር ላይ ይባ የሰላም ንጉስ ግባ የሚል ዜማ አለ እና ንጉሴም ወደ መስኮተ ግባ ዛሬ ሆሳዕና ነው። በክርስትና እምነት ተከታዮች ዘንድ ሆሳዕና ማለት ደግሞ መድኃኒት ነው። በግንባራቸው ላይ ዘንባባውን እንደ ሻሻ አስረው፣ አንዳንዶች ደግሞ በጣቶቻቸው ላይ እንደ ቀለበት አድርገውት ነው የዋሉት። ዛሬ በዓሉ እያለፈ ወደ ነገ እየሄድን ስለሆነ እኔ ደግሞ የዘንባባ ማርነሽ ወለላሽ የረጋ አልደርስ ልብሽ አልኩኝ እጄን ብዘረጋ እያለ ጥላሁን ገሰሰ በተጫወተው ዘፈን ዙሪያ ሁለት አረጋውያንን አነጋግሬአለሁ። በዘንባባ ምንነት ዙሪያ የዘንባባስ ማር አለው ወይ እያልኩ ጠይቄያቸዋለሁ። አቶ ማናዬ አላምረው የጊዮን ሆቴል የመናፈሻው ክፍል ኃላፊ ናቸው። የአትክልቶቹ ተከባካቢ ናቸው። ስለ ዘንባባ ከዚህ ቀደም ካጫወቱኝ ዘንባባ ማር ነው የሻለበት ምክንያት፣ ዘንባባው መጀመሪያ ያብባል፣ ከዚያ ያፈራል። እንዲያውም ሲሸጥም ከዳ ከዳን የሚሸጥ ራሱ ያንን ንቦች ይቀቁታል፣ ከዚያ ወስዶ ማር ላይ ስለሚሰሩት የዘንባባ ማር ይባላል። ሁለተኛ፣ ለምሳሌ ያህል እሱም ላይ ነው፣ የግራዋ ማር አለ። በጣም ቆንጆ ነው። ራሱ ግራዋ መድኃኒት ነው። ስለዚህ ያንቀውተው እዚህ አካባቢ ግራዋ የሆነበት አካባቢ ማሩ የግራዋ ማር ነው። ሁለተኛ አሸዋ አሸዋ ዛፍ ብለልበት ሀገር አካባቢ ወንዝ ለወንዝ ነው አሸዋ እሱን ይቀውታል ንዎች እሱ ምን ይባላል? የአሸዋ ማር እና ስንበላውም ሸክሸክ ይላል አለው ድምፅ እና በዚህ የተነሳ ነው እንዲህ ሊለው ይቻል። የዘንባባ ማርነሽ፣ ወለላሽ፣ ረጋ አልደርስብሽ አልኩኝ። አልደርስብሽ አልኩኝ ሲል ምናልባት ዘንባባ እርዝማኔውን ረጅም ነው። የእሷም እንግዲህ ነገሩ ሊበዛበት ይሆናል። ዘንባባ ማርነሽ። አዎ፣ ትክክል ማር ነው። የቴምር ምግብነት ብቻ ሳይሆን ከማር ጋር የተጨመቀ ጠጅም ይወጣዋል፣ ጠጅም ይሆናል። ቀጥሎ የጠየኳቸው ደግሞ ከሰሜን ሸዋ ደብረ ብርሃን አስር አለቃ ገብረ እግዚአብሔር በቀለ ናቸው። እኔ አስመራ ከተማ የቴምር ጠጅ ቤት እየተባለ እዛ ከማር ጋር ተገላግሎ ተጠምቀ፣ እንዲያውም ይጣፍጣል፣ ወፍራምም ነው። እዛ ጠጥቻለሁ። ዘንባባ በተክሉ አንድ ነው፣ ፍሬ አለው፣ በፍሬው ይበቅላል። ጓያው ተክሎ ያድጋል። እንግዲህ ይሄ ደጋው ዘንባባ እኔ እንጃ ፍሬ አላየሁም። እዚያ አስመራ ከተማ ግን ፍሬው ምን ይመስል መስለን የወይን ወይን ፍሬ አለ አይደለም? ወይን ፍሬው አለ ወይን እንደ ወይን ፍሬው እንደዚያ ብቅብሉ አናቱ ላይ ይታያል። ይሄ ቴምሩ ይሄ ነው ብለው እዛ ያንን ማድረግ አልቻ ባኒ ያየሁትን ነው የምነግርህ። ረጅም ነው። የጫፉ መጨረሻዎች ከዛ እድገት የለውም ያቁማል። እሱን ቆርጦ ወደ ሌላ ስራ መዋል ነው እንጂ ሁለተኛ ቅጥልም አያወጣም። ግን እንደው ርዝማኔዋን ለመግለጽ ነው። ጥላሁንም ያው ረጅም ነው፣ በቂ ነው ዛፉም ረጅም ነውና እንግዲህ በስዋስ መስሉት ይሆናል። እንጨቱስ ስለምን ይሆናል ያገለግላል እንደ የዘንባባ ይሄ የጠመንጃ እንጨትም ዘንባባ፣ የጠመንጃ እንጨት ይሰራሉ። ነገር ግን አሁን እኔ አንድ የጀርመን የምግብ ፕሮፌሰር የሆነ ኢትዮጵያዊ ይሄ በላስቲክ ተሞልቶ የሚመጣው ይሄ ወፍራም ዘይት እያሉ የሚሸጠው እሱ ከላይ ያለው ያው የምሩ ተፍሬው ተፍሬው የሚጨመቀው ዘይት ነው አለ። ሁለተኛ አንጨቱ ተምጠሩ ተፈቅፍቆ ሲጨመቅ ዘይት እየነችው ዘይት ይመርተዋል። ያው ከኬሚካል ጋር ጀምረው ያው ዘይት አስመስለው አቅርቦታል። ይህ ይህንን የዘይት ማድመቅ መጀመሪያ እንግሊዞች በኢንዱስትሪ አብዮት ጊዜ ይህን እያንትን እያመረቱ ለሞተር ማለስለሻ አድርገውት ይጠቀሙበት ነበር፣ ነው ያለው። አረብ ሀገር ይመረታል። አሁን እዚህ ምንድን ነው የምትባለው? ባልካን ነው ምንድን ነው የምትባለው? ማሌዥያ ኳላላምፑር እሺ ጋማ በብዛት አመርታለች። ይሄ እኛ ጋር የሚመጣውም ከማልያ ነው። እኛ ጋ የመጣው አዎ፣ ልክ ነው ዘይቶ። እንደውም የማልያ ኩባንያ እዚህ ወደ ቤንች ውስጥ መሬት ሊያለማው ፈልጎ ነበር፣ እና እነኛ ደግሞ አይወዱም መሰለኝ፣ አስፈራሩት መሰለኝ፣ ጥሎ ይሄዳሉ። ይህንንም ሰምቻለሁ እኔ በሬዲዮን የሰማሁት ነው ምነግር። በዚህ በዚህ አይነት ይጠቀሙበታል እንጨቱን ማለት ነው። እርስዎ አስመራ ብዙ ኖሩ እንዴ? ጥቂት ጊዜ ነው። የጡርሳ ጊዜ እንደተቃረበ ወደዛው እንደው መቸም ደርግ እን እንደ ወደዛ ግዳጅ ግዳጅ ብሎ ወሰደች። እኔ ያችንም ሀገር ለመያት እዚያር ፈቅዶ ነው ማለት ነው። አካባቢውን አጥንቻለሁ ደህና አድርጌ ብሔረሰቦቹንም ማኗኗር ለማዋቅም ችያለሁ። እና አሁን ያልኩ አስመራ ከተማ ትልልቅ አለልህ አለል፣ ደግሞ እሱም ወደ ቆላው ክፍል ስለሆነ አፍርቶ አየሁት ማለት ነው። አይ ጥሩ። ስንት አመት ሆነዎት እርስዎ ከተወለዱ? አስራ አለቃ በአስራዘጠኝ ሀያ ዘጠኝ ነው ዛሬ እንግዲህ፣ እንደምታየው ሁለት ሺ ዘጠኝ ሆኗል። ታዲያ ድፍን ሰማኒያ ድፍን ሰማኒያ ነው መሰበዛ ሰማንያ አምኑ ነው ያለው መሰበዛ ሰማኒያ አምኑ የሰው ልጅ እድሜ ሰባ ሲበዛ ሰማኒያ ነው ያለው የበዛ እንደው ሰማኒያ ነው ሰማኒያ ከዚያ በላይ ከዚያ በላይ እንግዲህ አንድም ጀመረ ሁለት አዎ I'm not sure if you አመሰግናለሁ። አስር አለቃ ገብረ እግዚአብሔር በቀለ ከሰሜን ሸዋ ደብረ ብርሃን። አድማጮች እንግዲህ የዛሬውን ዝግጅቴን በዚሁ አጠቃልላለሁ። ሳምንት ትንሣኤ ነው፣ ፋሲካ። መልካም የትንሣኤ በዓል እንዲሆንልን ለሬዲዮ መጽሔት ፕሮግራም ተከታታዮችና በመላው ዓለም ለሚገኙ ኢትዮጵያውያን ሁሉ በራሴና በሥራ ባልደረቦቼ በአዲሱ አበበና፣ ባሉላ ከበደ ስም መልካም ምኞቴን ገልጬ ብሰናበትስ

Thank you. Faසාራké የዝን ዜና መስክንን ወደ ተከታዩ እንለፍ። አድማጮች፣ ባለፈው አርብ የዜና እረፍት የአራተኛ ክፍለ ጦርን ለበርካታ ዓመታት ይመሩ የነበሩት ሌፍትናንት ጀነራል ጃጋማ ኬሎ በሕክምና ሲረዱ ቆይተው ነው ጦር ኃይሎች ሆስፒታል ውስጥ በዘጠና ሰባት ዓመታቸው ባለፈው አርብ ያረፉት። ወደፊት ሰፋ ያለ ነገር ለማቅረብ እንሞክራለን። ለዛሬው ግን አሉላ ጄኔራል፣ ከዚህ ቀደም በእኛ ጣቢያ የቀረቡበት ሁኔታ እንዳለ ነግረህኛል። እኔ ባልኖርም ልክ ነው። በአጋጣሚ እንዴት እንዳልነበርክም ማስታውሳለሁ። አዲሱ እንደ አውሮፓውያን የዘመን አቆጣጠር በ2010 ዓ.ም የዛሬ ሰባትና ስድስት ዓመት ተኩል ግድም ጃጋ ማኬሎ ወዲህ ወደ ዩናይት ስቴትስ መጥተው ለሀገራቸው ያበረከቱትን አስተዋጽኦ ክብር የተዘጋጀ አንድ ቡድን ከዚህ ቀደም ሌሎች ጀኔራሎችንም እንዲሁ ያከበረ ነው። የእድሜ ልክ ስራቸውን ለማወደስ ለማክበር ጋብዟቸው መጥተው በስነ ስርአቱ ተገኝተዋል። እዚህ ስቱዲዮ አምጥተን ህይወታቸውን የሚመለከት ረዘም ያለ ቃለ ምልልስ አድርገን ነበር። በህመም ምክንያት አልነበርክም። የልብ ቀዶ ህክምና ያደረግክበት ጊዜ ነበረ፣ አስታውሰዋለሁ። አዎ፣ ያን ጊዜ በመሆኑ ኔም አልተገኘው። የሚገርም ነው ሰባት አመት ሆነኝ። ልብህን በጥንካሬ መልሰህ በጥሩ ሁኔታ ያን ጊዜ ወደኋላ መልስ ብለን እናስታውሳለን። ታዲያ ይህ የትውስታ ዝግጅታችን አዲሱ ሁልጊዜም እንደምናደርገው ለሀገራቸው ታላቅ ስራ የሰሩ ታላላቅ ሰዎችን ህይወትና ስራ የምንዘከርበት ፕሮግራም የራዲዮ መጽሄት፣ ከማለፋቸው በፊት የሚደረጉ አጋጣሚዎችንም እንደሚጠቀመው ሁሉ ካለፉም በኋላ ስራቸውን በመዘከር ለተተኪው ትውልድ ደግሞ ባርአያነታቸው በማሳየት የምናዘጋጀው ዝግጅት ነው። እንግዲህ የቅርብ ወዳጆቻቸውን ስለሳቸው ስራ በቅርበት የሚያውቁ ጋብዘን እናዘጋጃለን። መልካም ነው። እንደ አይነት ሰዎችን እንደምታውቀው በዚህ ፕሮግራም ነው ብዙ ጊዜ የምናቀርበው ለሀገር ከፍተኛ አስተዋጽኦ አበርክተው ያለፉትን ታሪካቸውን በማስታወስ የማክበር ያህል ነው። የሀዘን ፕሮግራም ሳይሆን የአክብሮት ፕሮግራም ነው እና ጃጋማ ኬሎንም እንደገና እናከብራቸዋለን እንደገና እናከብራለን።

Сорочи <laughs> летні, የሁለት ባህል ገጽታዎች ኑሮና ቀለም የሚያስቃኝን ኢትዮጵያውያንና አሜሪካውያን በጋራ የተጫወቱበት በእንግሊዝኛና በአማርኛ የተሰራው ፊልም ከፊልሙ ደራሲ ተባባሪ ዲሬክተርና፣ እንዲሁም ከዋና ገጽ ባህሪዋ ሰሎሜ ሙልጌታ ጋር የተያዘው ቀጠሮ በፊልሙ ከተሳተፉ ወይም ከተሰሙ ሌሎች ድምፆች ጋራ በሚቀጥለው ፕሮግራማችን ይዘን እንመለሳለን። ያቀረብናቸውም ሆነ ለፕሮግራማችን ተስማሚ በምትሏቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም በመደወልም ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ታዲያ አድማጮች፣ በዚሁ ልንቋጭ ነው። አሁን የቀረን የማጠቃለያ ዜና ብቻ ነው። ጌትሽ ማሞ ተቀበል እያለ ይጫወትልናል። እንደው መላመላ እንደው መላ መላው ሳይተፋሽ አየሙሽ ለፍቅር አየሁሽ ለፍቅር ግራ ሲገባሽ ስታውቂው መንገዱን የፍቅርን ጎዳና ግራ መጋባትሽ አይመስልም የደን መላዬ የፎኔኩምብዬደሞ እዳኖችሽ መላዬ እንኳን ለኔ ቀርቶ አንችም ለራስሽ አትበችውምና ፍቅር ካነሰሽ እንደው መላርቅሽ የማጠቃለያ ዜና እሰማችኋለሁ። ሌተና ጀኔራል ጃገማ ኬሎ በክብር ተሸኙ። ጀኔራል ጃገማ ኬሎ የጀኔራል ጃገማ ኬሎ አስከሬን ዛሬ በክብር ያረፈው አዛውንት አርበኞች፣ የመንግስት ባለስልጣናትና የቀድሞው የኢትዮጵያ ፕሬዚደንት ግርማ ወልደ ጊዮርጊስ በተገኙበት ስነ ስርዓት በመንበረ ጸባኦት ቅድስት ስላሴ ቤተ ክርስቲያን መካነ መቃብር ነው። በጨቅላ ወጣትነት ዕድሜያቸው ፋኖ ገብተው ከፋሽስት ጣሊያን ወራሪ ጦር ጋር እስከ ድል የተዋጉት ጃገማ ኬሎ ለፈጸሟቸው ጀብዱ ተግባራት በሕይወት ዘመናቸው በበርካታ የመንግስት ሽልማቶች፣ ሜዳሊያዎችና ኒሻኖች ተጊጠዋል። በሕይወት ዘመናቸው የቅድማያትነትን ወግ ለማየት የታደሉት ጀኔራል ጃጋ ማኬሎ ያረፉት በ96 ዓመት ዕድሜያቸው ከትናንት በስቲያ ዓርብ የካቲት 29 ነው። በክብር ሽኝታቸው ላይ የተጠናቀረ ዝርዝር ዘገባ በሌላ ዝግጅት ይቀርባል። የሶማሊያን አዲሱን የመከላከያ ሚኒስትር ለመግደል የተደረገ ሙከራ ከሸፈ። ጄኔራል አህመድ ሞሐመድ ጅማሌ ኢርፌድን ለመግደል ተወጥኖ ዋና ከተማይቱ ሞቃዲሾ ውስጥ ተጠምዶ ከነበረ ፈንጅ ጥቃት እርሳቸው ያለ ጉዳት ቢያመልጡም በአጀባቸው አቅራቢያ የነበሩ ቢያንስ ቁጥራቸው 15 የሚደርስ ሰዎች መገደላቸውን የመንግስቱ ባለስልጣናት ተናግረዋል። ጥቃቱን የፈጸምኩት እኔ ነኝ ሲል አልሻባብ ኃላፊነት ወስዷል። ማጠቃለያ ዜናው ይኸው ነበር። ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ ዘውትር በየቀኑ በ19 በ22ና በ5 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት ለዛሬ አዘጋጀው እዚህ ላይ ያበቃ። ነገ ሰኞ ከሚ ሶስት ሰዓት ላይ በመድበኛው ስርጭታችን መልሰን እስከምንገናኝ ዛሬ የራዲዮ መጽሔት ደረጃውን ከፍ አድርጎ ረፍት ላይ ያለውን ንጉሱን ተክቶ የአፍሪካ ዲቪዥን ዋና ፕሮዲሰራችን ከደሳሌ መኮንን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ በዚሁ እንሰናበታለን። ሰላም ደህና እደሩ።